የአሜሪካ ድምፅ ራዲዮ ጣቢያ ነው። እንኳን ለብርሃነ መስቀሉ አደረሳችሁ። ለሚያደርጉት ነገር በሙሉ ተጠያቂ እንዲሆኑ በዘፈነ ፈቃድ ስቴት ዲፓርትመንት ሆነ ፔንታጎንም ሆነ ሰበብ እየሰጡ የኢትዮጵያን መንግሥት ልደግፍ የሚሉበትን ነገር መጀመሪያ ከረቀቀው ከሚጸድቀው ሕግ ጋር እያወዳደሩ ያንን ፖሊሲ አክት ማድረግ ይችሉ አይችሉ እንደሆነ በአገሪቷ ሕግ ፈቃድ መሰረት እንዲሰሩ የሚያስገድድ ነው። በኮሎራዶ ሴንት ሉዊስ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ዲያቆን ዮሴፍ ተፈሪ ናቸው በኢትዮጵያ የሰብአዊ መብቶች እንዲከበሩ የሚጠይቀውንና ለዩናይትድ ስቴትስ ምክር ቤት የቀረበውን ኤችአር 128 በመባል የሚታወቀውን ረቂቅ ህግ አስመልክቶ ከተናገሩት የተወሰደ ነው። የዘገባው ሙሉ ዝርዝር በዕለቱ አቢርስ ይቀርባል። ኢትዮጵያውያን ስደተኞች በኬንያ የካሎበይ የስደተኞች መጠለያ በመጽሔት ክፍለ ጊዜ ከሚሰሙ ውስጥ አንዱ ይሆናል። ሌሎችም የአለም ዜና የተከተቱበት ቅንብር አለን። አዎን በርከት ያሉ ዘገባዎችና ቅንብሮችን ይዘናል። ጤናስትልን እንደምናመሻችው ክቡራትና ክቡራን አድማጮቻችን በድጋሚ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። አስተናጋጆች አሉላ ከበደና አዲሱ አበበ፣ ቅንባሪያችን ንጉሶ ታምሬ፣ የስርጭት መሐንዲሱም አብሮ ይገኛል። በቅድሚያ የሰዓቱን ዜና እናሰማ። አልሻባብ ሶማሊያ ውስጥ እያስገደደ አባላትን መመልመል ይዟል። ይህም ደቡባዊ ምዕራብ ሶማሊያ ቤይ እና ባኩል ክልሎች ላይ መሆኑ በባለስልጣናት ተገልጧል። በሁለቱም ክልሎች የበላይነት ያለው ይኸው ቡድን ለነዋሪዎቹ ባስተላለፈው ማስጠንቀቂያ ልጆቻቸው ለአባልነት መመዝገባቸውን ማረጋገጥ አለባቸው ማለቱን የቤይ ክልል ገዢ የሆኑ አሊ ዋርዲ ሂርዳዎይ ገልጠዋል። ዳዋይ ለቪኦኤ ሶማሊኛ ቋንቋ አገልግሎት በሰጡት ቃል የቡድኑ መሪዎች ከጎሳ ባለስልጣናት ጋር ስብሰባ አድርገው ለአባላት የሚያስፈልጓቸውን እጮች የሚመርጡባቸውን መስፈርቶች ማስረዳታቸው ተገልጧል። ዳዮን እንደገለጡት ቤተሰቦችና ልጆቻቸው አካባቢውን ርቀው ትላልቅ ወደሆኑ መንደሮች የተሰደዱ ሲሆን እነዚህም እንደ ባይዶዋ፣ ዲንሶር እና ባርዳሌ የተባሉትን ያጠቃልላል። አብድሸኩር ዩኩር ኢብራሂም ባይዶዋ የሚኖሩ የክልሉ የምክር ቤት አባል ናቸው። ለቪኦኤ በሰጡት ቃል እድሜያቸው በዘጠኝና በአስራ ስምንት ዓመት ክልል የሆኑ ወጣቶች ባለፉት ጥቂት ሆናት ባለፉት ጥቂት ቀናት ተሰደዋል ብለዋል። ድርቅ፣ ጎርፍ፣ የሰብል አለመውጣትና የበጀት እጥረት ለአመታት ያዳሸቋት ማላዊ በማገገም ላይ መሆኗን የአገሪቱ ፕሬዚዳንት ለአሜሪካ ድምጽ ገለጡ። ፕሬዚዳንት ፒተር ሙታሪካ እንደሚሉት አምና ሁለት ነጥብ ሰባት ከመቶ እድገት የነበረው የአገራቸው ምጣኔ ሀብት ዘንድሮ በእጥፍ ገደማ ጠንክሮ አምስት ከመቶ አስመዝግበዋል ነው የሚሉት የዋጋ ግሽበት መጠኑም በሰባት ዓመታት ውስጥ ለመጀመሪያ ጊዜ ከአስር በመቶ በታች ወርዷል። በአለም አቀፍ የገንዘብ ድርጅት አይኤምኤፍ ግምገማ መሰረት ከዓለም እጅግ ድሃ ሀገሮች አንዷ የሆነችው ማላዊ ከህዝቧ ግማሽ ያህሉም በድህነት ሩቡ ደግሞ እጅግ በከፋ ድህነት ውስጥ ይኖራል። ለሁለት ዓመታት በድርቅ ተመታ ከዚያም ከባድ ጎርፍ ያጥለቀለቃት ማላዊ ኩሌታው ህዝቧ ለምግብ እጥረት ተጋልጧል። መንግስታቸው ችግሩን ለመዋጋት የህዝቡ የንግድ ስራ ስራዎች ላይ እንዲሰማራ የቴክኒክ እውቀት መገቢያ ኮሌጆች መገንባትና የውጭ መዋዕለ ንዋይን ለመሳብ የሚያስችሉ እርምጃዎች ላይ እንደሚያተኩሩም ፕሬዚዳንቱ ለአሜሪካ ድምፅ አመልክተዋል። በዩናይትድ ስቴትስ ክፍለ ግዛት አላባማ በተካሄደ የህግ መወሰኛው ምክር ቤት ቅድመ ምርጫ ወግ አጥባቂ ሮይ ሙር የሪፐብሊካውያን ውክልና አግኝተዋል። በሀገሪቱ ምክር ቤት የፕሬዝዳንት ዶናልድ ትራምፕን አጀንዳ ያራመዳሉ ተብለው የፕሬዝዳንቱና የሌሎቹ የፓርቲ መሪዎች ድጋፍ የነበራቸው ሉተር ስትሬንጅ ተሸንፈዋል። የአላባማ ዋና ዳኛ የነበሩት ሙር የፍርድ ቤትን ትዕዛዝ ጥሰዋል ተብለው ሁለት ጊዜ ከክፍለ ግዛቱ ከፍተኛ ፍርድ ቤት እንዲነሱ ተደርገው ነበር። አስርቱ ቃላት በይፋ እንዲታይ ጥረት አድርገው አልተሳካላቸውም። የተመሳሳይ ጾታ ጋብቻን የሚቃወማሉ። በምረጡኝ ዘመቻቸው ወቅት ራሳቸውን ስር የሰደደውን የዋሽንግተን ዲሲ አሰራርን የሚቃወሙ አድርገው አቅርበዋል። ጠንካራ የሪፐብሊካውያን ድጋፍ ያላቸውን ስትሬንጅን ያሸነፉት በ55 ከመቶ ድምፅ ሲሆን ተሸናፊው 45 ከመቶ ድምፅ አግኝተዋል። የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ ዩኤስ ከታሊባን ጋር የምታደርገውን ውጊያ እንደማታቆም አስታወቁ። ሚኒስትሩ ይህን የገለጡት ዛሬ ረቡዕ ካቡል በገቡበት ወቅት ሲሆን አፍጋኒስታንን ለህምረት የለሽ ሽብርተኞች አሳልፈን አንሰጥም ማለታቸውም ተሰምተዋል። ማቲስ በገቡ በሰዓታት ልዩነት ውስጥ ካቡል አውሮፕላን ማረፊያ በደረሰ የሮኬት ጥቃት አምስት ሰዎች መቁሰላቸውም ተገልጠዋል። ጥቃቱ እያየለ በመጣ መጠን ኔቶ ማለትም የሰሜን አትላንቲክ የጦር ቃል ኪዳን ድርጅት እየጠነከረ ይሄዳል፣ እኛም ቃል ኪዳናችንን እንጠብቃለን ብለዋል። የዩናይት ስቴትሱ መከላከያ ሚኒስትር ለዩናይት ስቴትሱ ከፍተኛ ዲፕሎማት ካቡል ከእስያ ሀገሮች ጉብኝታቸው ሁለተኛ ይቱ መሆኗ ነው። የዩናይትድ ስቴትስ የገንዘብ መስሪያ ቤት በስምንት የሰሜን ኮሪያ ባንኮች ባንኮችና በሀያ ስድስት የባንክ ሹማምንቶች ላይ አዲስ ዕቀባ እንደሚጥል ዛሬ አስታወቀ። የገንዘብ ሚኒስቴር መስሪያ ቤቱ ዛሬ ያወጣው መግለጫ እንደሚለው ዕቀባው የአገሪቱን ቦሊስቲክ ሚሳይል ፕሮግራሞችና የኒውክሌር መሳሪያው ጋር ግንኙነት ያላቸው ዓለም አቀፍ ተቋማትን ኢላማ ያደረገ ነው። እርምጃው የኮሪያውን ባህረ ሰላጤ ሰላማዊ የማድረግ ግባችን እንዲመታ እንዲሁም ሰሜን ኮሪያ የበለጠ እንድትገለል ያደርጋል ብለዋል የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ሙኒቺን እቅባው የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ካሳለፈ ውሳኔም ጋር የሚጣጣም ነው ብለዋል። ቀደም ብሎ በያዝነው ወር መግቢያ ላይ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ፒዮንግያንግ የሃይድሮጂን ቦምብ ፍንዳታ ሙከራ ካደረገች በኋላ አዲስ የኢኮኖሚ እቅባ እንዳሳለፈባትም ይታወሳል። በጦርነትና በጥብጥ ለተዋጠችው ማዕከላዊ አፍሪካ ሪፐብሊክ ወደ ሰላም መሄጃው መንገድ አጥፍቶ አለመቀጣትን መዋጋት መሆኑን የማዕከላዊ አፍሪካ ሪፐብሊክ ፕሬዚዳንት አስታወቁ። ፕሬዚዳንት ፎስቲን አርካንጅ ቱዴራ ለተባበሩት መንግስታት የሰብአዊ መብቶች ምክር ቤት ባደረጉት በዚህ ንግግራቸው የሰላማቸው አቅጣጫ ሰዎች ለፈጸሙት አድራጎት ተጠያቂ እንዲሆኑ ማድረግ ነው ብለዋል። ሊሳ ሽላይን ከጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር ሰለሞን አባቴ ያቀርበዋል ለሴንትራ አፍሪክ የቀና እጣፈንታ ለሰላሟና ለበጎዋ መደረግ ባለባቸው ጉዳዮች መወሰድ ባለባቸው እርምጃዎች ላይ ፕሬዚደንቷ ፎስቲን ኦርካንዥ ተዋዴራ ጥርጣሬ የላቸውም ላለፉት አራት ዓመታት የአራት ሺህ ሰው ሕይወት የበላውን በመቶ ሺዎች መፈናቀል ምክንያት የሆነውን ብጥብጥ ያጫሩ ያቀጣጠሉና የመሩ ለፍርድ መቅረብ አለባቸው። ተጠያቂዎችም ቅጣታቸውን መቀበል አለባቸው። ይህ ነው በፕሬዚደንት ተዋዴራ እምነት ሴንትር አፍሪክን የሚያረጋጋ ሰላሟን የሚመልስ። ቀውሱ በአውሮፓውያኑ የዘመን አቆጣጠር በ2013 ዓ.ም የተቀጣጠለው አብዛኛቸው ሙስሊም የሆኑ ሴሌካ አማጺያን ዋና ከተማይቱን ባንጊን ይዘው ሥልጣን ሲቆጣጠሩና አብላጫቸው ክርስቲያን የሆኑት አንታይ ባላካ የሚባሉት ነፍጣ ንጋቾች የአጸፋ ጥቃት ማድረስ ሲጀምሩ ነበር። በአገራቸው ውስጥ እጅግ የተንሰራፋው የሰብአዊ መብቶች ሁኔታ የመንግሥቱን ሥልጣን እጅግ ማዳከሙንና የፍርዱን ሂደት ነጻነትም አብዝቶ መጋፋቱን ፕሬዚደንት ቶዋዴራ ለሰብአዊ መብቶች ምክር ቤቱ አመልክተዋል። ቱዋዴራ ለምክር ቤቱ በስማ በለው ባሰሙት ንግግራቸው ያ የመንግሥታዊ ሥርዓት መጥፋትና የፍርድ ሂደት መታወክ ሰዎች ፍትህን ከራሳቸው እጅ እንዲሹ ወደ ማድረግ ገፋቸው ብለዋል። ይህ ሁኔታ ተቀባይነት የለውም፣ ሊቀጥልም አይችልም። የሕግ የበላይነትን በማስፈን ጸጥታን በማረጋገጥ የሰብአዊ መብቶችን መከበር በማበረታታት አጥፍቶ ያለመጠየቅ ወይም ከቅጣት ማምለጥን መዋጋት ወደ ተመሳሳይ ሁከት የማንገባበትን ዘላቂ ሰላም እጅግ ፈጣን በሆነ ሁኔታ ለመመለስ አስፈላጊው መፍትሔ መሆኑን የሀገሬ ህዝብ አምኗል። በሰላምና በፍትሕ መካከል አንዳች ተቃርኖ የለውም ብለዋል ፕሬዝደንት ቱዋዴራ። እንዲያውም ተደጋጋፊ ናቸው። አጥፍቶ አለመቀጣት በማዕከላዊ አፍሪካ ሪፐብሊክ ጨርሶ ቦታ የለውም። ከእንግዲህ ዜሮ መቻል፣ ዜሮ ትዕግሥት። የእንዲህ ዐይነቱ ስሜት ለዓመታት መንዘላዘልና ስር መስደድ አዳዲስ ጥፋቶችና ወንጀሎች እንዲቀፈቀፉና በሕዝብ ላይ እንዲነግሱ ምክንያት ሆኑ። በሴንትራ አፍሪክ ፕሬዚደንት ፎስቲን ኦርካንጅ ተዋዴራ እምነት የእነዚያ ወንጀሎች ሰለባዎችና ተጎጂዎች አሉ፣ ተዋዴራ ፍትሕ ሊያገኙ ደግሞም ሊካሱ ይገባል። እጅግ ጠንካራ በሆነ ተደራራቢ የውቅያኖስ ማዕበሎች ለተመታችሁና የከበደ ጥፋት ለደረሰባት የካሪቢያኗ የዩናይት ስቴትስ ግዛት ፖርቶ ሪኮ ፌዴራሉ መንግስት የተፋጠነ እርዳታ አቅርቧል ሲሉ ፕሬዚዳንት ዶናልድ ትራምፕና የአስተዳደራቸው አባላት እየተናገሩ ነው። በመጨረሻም የዛሬው የመስቀል በዓል በኤርትራም መከበሩን ከአስመራ ብርሃነ በረሀ ዘግቦልናል። ታላቁ የመስቀል በዓል ዛሬ ነሐሴ 27 2017 በአስመራ በመስከረም አደባባይ በታላቅ ስነ ስርዓት ተከብሯል። በዓሉ ከአመት ዓመት ባህላዊና መንፈሳዊ ደረጃውን ጠብቆ እየተከበረ እንደሆነ ተሳታፊዎች ገልጠዋል። አቶ ገዛኤ ነጋሽ የዛሬ ዓመት በዓል በተለየ መልኩ ሁሉንም ህብረተሰብ ባሳተፈ መልኩ እየተካሄደ እንደሆነ ገልጠዋል። የዛሬ ዓመት የመስቀል በዓል ላይ ዲፕሎማሰኞች፣ በኤርትራ የተባበሩት መንግስታት ተወካዮች፣ የመንግስት ባለስልጣኖች፣ የእስልምናና የክርስትና የሃይማኖት መሪዎች ለአምስት ቀናት ጉብኝት ለማድረግ የመጡ ስምንት የዓለም ቤተ ክርስቲያን ልዑካን ተወካዮች እንዲሁም ከውጭ አገር የመጡ ጎብኚዎችና በአስር ሺዎች የሚቆጠሩ ህዝብ ተሳትፈዋል። ብርሃኔ በርሄ ለአሜሪካ ድምፅ ከአስመራ። አድማጮች ለዜናው የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ አዲሱ አበበና አሉላ ከበደነን በአለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና በ22 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽት አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዛ በፊት ግን ቆየት ብሎ ከሚቀርቡ ዝግጅቶች አንዱን ለቅምሻ እንበላችሁ። እኔ በየአመቱ እዚህ ዋሽንግተን ዲሲ አካባቢ ያሉ ከሌላም ከፔንሲልቬኒያም የሚመጡ ወዳጆች አሉን። አንድ ላይ ከሰማንያ እስከ መቶ እንሆናለን። ድንኳን ተክለን ጣባዎች በብዛት ሰብስብ ያለው አንቀፎ አለኝ። ማንኪያ አንቅፎ ምንድን ነው? አንቅፎ ማንኪያ ነው። የቀንድ ከቀንድ የሚሰራ በጉራጌ ሀገር ክትፎና አይ የሚበላበት ማለት ነው። ዛሬ ቀደም ሲል እንዳልነው መስቀል ነው። መስቀልና የጉራጌ ማህበረሰብ ምን ያገናኘዋል? ኢትዮጵያውያን በአሜሪካ አሜሪካ የሚኖሩ ጉራጌ ተወላጆችን አናግሯል። በምሽቱ ኢትዮጵያን በአሜሪካ ያቀርባል። አሁን የምሽቱ ዐብይ ርዕስ የዲሞክራሲ ተቋማት ግንባታ በኢትዮጵያ በሚል ርዕስ በቪዥን ኢትዮጵያና በኢሳት ትብብር የተዘጋጀው አራተኛው የምክክር ጉባኤ ባለፈው ቅዳሜና እሁድ መካሄዱን መዘገባችን ይታወሳል። እዚህ በዋሽንግተን ዲሲ በዩናይትድ ስቴትስ ኔቪ መታሰቢያ አዳራሽ ውስጥ በተካሄደው ጉባኤ ላይ በርካታ ምሁራን ጥናቶቻቸውን አቅርበዋል። ፖለቲከኞች፣ ባለሙያዎችና የሃይማኖት አባቶች የተገኙ ሲሆን፣ በብዙ ሺህ የተቆጠሩ ደግሞ በቀጥታ የተላለፉ በነበረው ስርጭት አማካኝነት በኢንተርኔት እና በፌስቡክ ተሳትፈዋል። ሁለት ቀናት ሙሉ የፈጀው ስብሰባ በበርካታ ርዕሶች ላይ የተወያየ ሲሆን በተለይ ለሽግግር አስፈላጊ ናቸው ያላቸው ርዕሶችም በጥቅል መርምረዋል። ሰለሞን ክፍሌ ነበር በስፍራው። ለዛሬ ተከታዩን ይዞ ቀርቧል። አራተኛው የቪዥን ኢትዮጵያ ኢሳት ኮንፍራንስ መሪ ቃል የዲሞክራሲ ተቋማትን በኢትዮጵያ መገንባት የሚል ቢሆንም ተሳታፊዎች የሀገሪቱን ወቅታዊ ሁኔታ በጥልቀት ከመረመሩ በኋላ ጉባኤው ሲጠናቀቅ ያወጡት መግለጫ ርዕስ ኢትዮጵያ በአደገኛ መንገድ ላይ የሚል ነው። መግለጫውን አስመልክቶ የጉባኤው አዘጋጆች ከትላንት በስቲያ በፕሮግራማችን ላይ ቀርበው ማብራሪያ መስጠታቸው ይታወሳል። በዚህ ዝግጅት መግቢያ ላይ እንደተጠቀሰው ዛሬ የማተኩረው በስፋት ውይይት ስለተደረገበትና ጠቃሚነቱ ለ100 ሚሊዮን የኢትዮጵያ ሕዝብና ለሀገሪቱ መሆኑ ስለተገለጸው ኤች አር 128 በመባል ስለሚታወቀውና ለዩናይትድ ስቴትስ ኮንግሬስ በቀረበው የሕግ ረቂቅ ላይ ይሆናል። በኢትዮጵያ ሰብአዊ መብቶች እንዲከበሩና ሁሉን አሳታፊ አስተዳደር እንዲመሰረት ድጋፍ ለመስጠት ለዩናይትድ ስቴትስ ኮንግሬስ የቀረበው ረቂቅ ሕግ ምንድን ነው? ይህ ዝግጅት አድማጮች ትክክለኛ ግንዛቤ እንዲያገኙበት ለማድረግ ይሞክራል። የቪዥን ኢትዮጵያ ኢሳት አራተኛ ጉባኤ ቅዳሜ ዕለት ሲከፈት ቀዳሚ አጀንዳ ሆኖ የቀረበውም ይኸው ኤችአር 128 የሕግ ረቂቅ ጉዳይ ነበር። በዴንቨር ዩኒቨርሲቲዎች ኤምኤስዩ እና ዊትዋተር ስታንድ ፕሮፌሰሩ ሚንጋ ነጋሽ በተመራው በዚህ ክፍለ ጊዜ በአስረጅነት የቀረቡት የኮሎራዶ ኮንግረስማን የማይክ ኮፍማን የሕግ ረዳት ራያን ክላርክና በኮሎራዶ የኤችአር 128 ረቂቅ ሕግ የድጋፍ ሰጪ ኮሚቴ አባል በሴንት ሉዊስ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ዲያቆን ዮሴፍ ተፈሪ ነበሩ። ዲያቆን ዮሴፍ ረቂቅ ሕጉ በቅርቡ በምክር ቤቱ የአፍሪካ ንዑስ ኮሚቴ ፊት ቀርቦ በተሰማበት ወቅት የምስክርነት ቃላቸውን ከሰጡት መካከል አንዱ ነበሩ። የዚህ ረቂቅ ሕግ ቁልፍ አንቀጾች ምንድን ናቸው? ሂደቱስ ምን ይመስላል? ምን ደረጃ ላይስ ይገኛል? ኢላማ የሚያደርገውስ ማንን ነው? ኢህአዴግን ወይስ በጠቅላላው መንግሥትን? ረቂቅ ሕጉ ኢትዮጵያን ዲሞክራሲያዊት አገር ለማድረግ ይረዳል ወይ? ለወቅቱ ግጭቶችስ መፍትሄ ያስገኛል ወይ? ተጠያቂነት እንዲኖርስ ያስችላል ወይ? እናም ለእነኚህ ጥያቄዎች መልስ በመስጠት ይረዳሉ ተብለው የተጋበዙት ራያን ክላርክና ዮሴፍ ተፈሪ ነበሩ። በሚስተር ክላርክን ጀምር በአጣዳፊ ሥራ ምክንያት በጉባኤው ላይ ባለመገኘታቸው ማዘናቸውን ኮንግረስመን ማይክ ኮፍማን ለጉባኤው በላኩት ማስታወሻ መግለጻቸውን በመናገር ይጀምራሉ። አስከትለውም የኢትዮጵያ መንግሥት ዜጎቹን መጨቆኑን ቀጥሏል። እኔም ሰብዓዊ መብቶች እንዲከበሩና መንግሥት ሁሉን ያቀፈ መንግሥት እንዲያቋቁም የሚያበራታውን ኤችአር-128 የሕግ ረቂቅ በጋራ በማዘጋጀት እኮራለሁ። ሕገ መንግሥቱ በሚፈቅድላቸው መብት መሰረት የዚያች አገር ዜጎች ሰላማዊ ለውጥ ለማምጣት የያዙትን ጥረት እንዲደግፍ የሕጉ ረቂቅ ምክር ቤቱን ይጠይቃል። ረቂቁ የሁለቱንም ፓርቲዎች ተጠሪዎች ድጋፍ አግኝቷል። ሕጉ ሆኖ ሲወጣም መንግሥት ግልጽና ወሳኝ እርምጃዎችን በመውሰድ ሁሉን አቀፍ ሥርዓት እንዲያቋቁም ያዛል። የጸጥታ ኃይሎች በተቃዋሚ ሰልፈኞች ላይ የወሰዱትን የኃይል እርምጃ የጋዜጠኞችን የፖለቲካ መሪዎችንና የተማሪዎችን መታሰር ያወግዛል። የሕጉ ረቂቅ መንግሥቱን ማውገዝ ብቻ ሳይሆን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰንና የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲው ዩኤስኤአይዲ ለኢትዮጵያ ሕዝብ የሚሰጠው እርዳታ በትክክል ለተገቢው ወገን መድረሱን እንዲያረጋግጡና በዚያች አገር የተሻለ ዲሞክራሲ እንዲሰፍን ለማድረግ እንዲሰሩም ያስገነዝባል። ራና አክለውም ኤች አር 128 ረቂቅ ሕግ የተባበሩት መንግስታት ድርጅት የኢትዮጵያን የሰብአዊ መብቶች ሁኔታ ሀገር ውስጥ ገብቶ እንዲያጣራ ይፈቅድ ዘንድ ጥሪ ያቀርባል ብለዋል። የዩናይትድ ስቴትስ ምክር ቤት የውጭ ጉዳዮች ንዑስ ኮሚቴ በዚህ ዓመት ተሰብስቦ ዩናይትድ ስቴትስ በኢትዮጵያ አዎንታዊ ለውጦች እንዲመጡ እንደምታበረታታም አውስተዋል። በዚያ ስብሰባ ላይ የምስክርነት ቃላቸውን ከሰጡት መካከል የኮሎራዶ ሴንት ሉዊስ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ዲያቆን ዮሴፍ ተፈሪ አንዱ ነበሩ። የዚህን ረቂቅ ቁም ነገርነት ይዘረዝራሉ። አሁን ህግ እንዲመጣ ነው ቁም ነገሩ። ለሚያደርጉት ነገር በሙሉ ተጠያቂ እንዲሆኑ፣ በዘፈነ ፈቃድ ስቴት ዲፓርትመንት ሆነ ፔንታጎንም ሆነ ሰበብ እየሰጡ የኢትዮጵያ መንግስት ልደግፍ የሚሉበትን ነገር መጀመሪያ ከረቀቀው ከሚጸድቀው ህግ ጋር እያወዳደሩ ያንን ፖሊሲ አክት ማድረግ ይችሉ አይችሉ እንደሆነ በአገሪቷ ህግ ፈቃድ መሰረት እንዲሰሩ የሚያስገድድ ነው። ኤችአር 128 የቆየና ለብዙ ጊዜ ሲወድቅና እንዲነሳ ሲሞከር ቆይቶ እዚህ ደርሷል። እና አሁን ከምን ደረጃ ላይ ይገኛል? ዲያቆን ዮሴፍ ያስረዳሉ። አሁን የደረስንበት ሁኔታ የኢትዮጵያን መንግስት ነኝ ባይ ምኑ የሆነ በፈቀደው መንገድ የጠየቀውን ነገር ሁሉ የሚያገኝበት መንግስት እነዚህ ህጎች ፕሬዚደንቱ ከፈረመው በኋላ ህግ ሆኖ ከቀቆሙ በኋላ እንደፈለጉት 26 ዓመት ሙሉ እንደፈነጩብን መፈንጨት እንዳይችሉ የሚያደርግ ነው። ይሄ በጣም እኛ ሁላችንንም ሊያስተባብረን አንድ ሊያደርገን የሚያስችል የህግ ረቂቅ ነው። ረቂቅ ህጉ በምክር ቤት ህግ ሆኖ እንዲያልፍስ ዳያስፖራው ምን ማድረግ አለበት? ይህንንም ያብራራሉ ዲያቆን ዮሴፍ ተፈሪ። እና ለዚህ ትምህርት አይፈልግ እውቀትም አይፈልግም ጠቢባን መሆን የለብን ፣ ሀብታም መሆን የለብን። ስልክ ደውሎ ብቻ ይህንን ቢል አሳልፎ ብሎ የመጠየቅ ነው። ስለዚህ በኢትዮጵያ ስም በእግዚአብሔር ስም እናንተ ምሁራኖች የበቃችሁ ያደረጋችሁን እውቀቱንም የገለጸላችሁ አምላክ በሱ ስም የምጠይቃችሁ ኢትዮጵያን እንድትጠሯት፣ እንድትለምኑላት ህዝቡን እንድታሰባስቡላት በየዲስትሪክቱ፣ በየስቴቱ በሙሉ። እንደውም ጥሩ አጋጣሚ መጥቷል። የአሁኑ ሰኞ ሳይሆን የሚቀጥለው ሰኞ ላይ ሆኖናል። በዚች አስር ቀን ኢትዮጵያን ህዝብ ሆ ብሎ እንድነሳ ጥሪ እንድናረግ እባካችሁ እርዱን። ኢትዮጵያ ለዘላለም ትኖር። በተለያዩ የዩናይትድ ስቴትስ ክፍለ ግዛቶች የሚኖሩ ኢትዮጵያውያን በሙሉ በምክር ቤቱ የሚወክሏቸው ተመራጮች ረቂቅ ህጉን እንዲደግፉ በስልክ በደብዳቤ እዚያው ቢሯቸው በመሄድና በተለያዩ ዘዴዎች በማግኘት ጥያቄዎቻቸውን በዘመቻ መልክ ሊያቀርቡ እንደሚገባም ተማጽነዋል። በመጨረሻም ህጉ በተለይ ለኢትዮጵያ ብቻ የረቀቀ እንዳልሆነና በመላው ዓለም የሚገኙ ዜጎቻቸውን የሚጨቁኑ አምባገነን መንግሥታትን የሚመለከት እንደሆነ ሰፋ አድርገው አብራርተዋል። ምንድነው የሚያደርገው? ሊትራሊ፣ የተዘረፈውን የተቀማውን፣ የተደብቀውን በአንን ደረጃ ውስጥ ባለ በአሜሪካ ብቻ አይደለም፣ በአንን በኢንተርናሽናል ሞኔታሪ ሲስተም ውስጥ ባሉት አካሎች እና ባንክ እና ፋይናንሻል ሲስተም ውስጥ ገንዘባቸው ፍሪዝ እንዲደረግ የሚያደርግ ነው። እናስቆም ነው ማለት ለጥቅም ሲሉ የሰብአዊ መብት የገፈፉ በመሆናቸው በመንግስት ደረጃ ሳይሆን በግለሰብ ደረጃ በቤተሰብ ደረጃ እንዲጠየቁ የሚ ነው የትኛውም አገር ሊመለከተው ይችላል። ሰብአዊ መብትን የሚነኩ አገሮች በሙሉ ይህ ህግ እንዲነካቸው የተቀመጠ ተጽፎ የተቀመጠ ነው። በመሆኑ በኤችአር ዋንቶን ኤት ላይ የሚለው ምንድን ነው? ስቴት ዲፓርትመንትና በዲፓርትመንት ኦፍ ትሬዥሪ አርስ ማለት ነው ሁለቱ አንድ ላይ ሆነው በኢትዮጵያ የሰብአዊ መብትን የገፈፉ የገደሉ ያጎሳቆሉ ግለሰቦች በመንግስት ውስጥ ያሉ በሙሉ ንብረታቸው እንዲያዝ የሚል ነው። አሜሪካን አገር እንዳይገቡ ለማድረግ የሚያግድ ነው። ይህን መሰሉ የሰብአዊ መብቶች እንዲከበሩ የሚጠይቅ ህግ ሩሲያን የመሳሰሉ ሀያላን መንግሥታትን እንኳ የሚያርበደብድ እንደሆነና በኢትዮጵያ መንግሥት ደላሎች የተያዘውን ጥረት ኢትዮጵያውያን እንዲያከሽፉም ነው ዲያቆን ዮሴፍ ተፈሪ ጥሪ ያቀረቡት። ለዛሬ በዚሁ አበቃለሁ። በቅዳሜ ምሽት ዝግጅታችን ሰፋ ያለውን የጉባኤውን የሁለት ቀናት ውሎ አቀርባል። አድማጮች በቅዳሜና እሁዱ ስብሰባ ላይ በተለይ በኢትዮጵያ የሰብአዊ መብቶች እንዲከበሩ በመጠየቅ ለዩናይት ስቴትስ ምክር ቤት የቀረበውን ኤችአር 128 በመባል የሚታወቀውን ረቂቅ ሕግ አስመልክቶ ከኢትዮጵያ መንግስት በኩል ምላሽ የሚሰጥ አለመኖሩን ሰለሞን ዘግቧል። የቀረበውን ዘገባ አስመልክቶ መልስ እንደተገኘም ቀደም ብሎ ባስተዋወቀው ቅዳሜው ዝግጅቱ ሰፋ ያለውን ዝግጅት አካቶ ለመቅረብ ይሞክራል። ኢትዮጵያውያን ስደተኞች በካሎቤይ ካሎበዬይ በሰሜን ምዕራብ ኬንያ ኢትዮጵያና ደቡብ ሱዳን ድንበር አቅራቢያ የሚገኝ አዲስ የስደተኞች መጠለያ ካምፕ ነው። በአገሪቱ ከዳዳብና ከኩማ ቀጥሎ ሦስተኛው የስደተኞች መጠለያ ሲሆን ካምፑ በ2015 በይፋ ሲከፈት በተለይ የደቡብ ሱዳን ቀውስን ተከትሎ በተጠናው ለተፈጠረው የስደተኞች ቁጥር መናርን ከግምት በማስገባት ነበር ያ ብቻም ሳይሆን የዳዳብ ስደተኞች መጠለያ የወደፊት እጣ ፈንታንም ከግምት በማስገባት የተባበሩት መንግስታት ዓለም አቀፉ የስደተኞች ጉዳይ የኬንያ ቅርንጫፍ ፈቃደኛ የሆኑትን ስደተኞች ወደ ካሎበይ ካምፕ በማዛወሩ ነው። በአሁኑ ሰዓት ካምፕ ውስጥ የሚኖሩ ስደተኞች እንደ የመጠጥ ውሃና ምግብ ያሉ አገልግሎቶች እጥረት እንዳለባቸው ይናገራሉ። የተባበሩት መንግስታት ድርጅት የስደተኞች ድርጅት የኬንያ ቅርንጫፍ መስሪያ ቤት ግን ከካሎበይ ያሉ ስደተኞች ከሀገሪቱ ማህበረሰብ ጋር የኢኮኖሚ ትስስር እንዲኖረው እቅድ እንደነበር ጠቅሶ ስደተኞች ስለሚያነሱት ስሞታ አስተያየት ከመስጠት ግን ተቆጥቧል። ዳዊት ገልሞ ከናይሮቢ ዝርዝሩን ልኳል። በካሎቦይ መጠለያ ካምፕ ከ30ሺ በላይ ስደተኞች ይኖራሉ። ከነዚህም 4600 በላይ የሚሆኑት ትውልድ ኢትዮጵያውያን ናቸው። ካምፑ የተከፈተው በቅርብ ጊዜ በመሆኑ የካምፑ ነዋሪዎች ስደተኞች በቂ የመጠጡ ውሃ ምግብ፣ የጤና ተቋማትና ትምህርት ቤቶች አለመኖራቸው ለችግር ዳርጎናል ሲሉ አቤቱታ እያሰሙ ነው። በተለይ ከደዳብ ወደ ካልቦ የተዘዋወሩት ስደተኞች ኑሮ ከብዶናል በማለት ወደ መጡበት ደዳብ በመመለስ ላይ ናቸው። በቅርብ ጊዜ ብቻ ከደዳብ ወደ ካልቦ ተዛውረው የነበሩ 17 ትውልድ ኢትዮጵያውያን የስደተኞች ቤተሰቦች መመለሳቸውን በደዳብ የስደተኞች ማህበረሰብ መሪ አቶ ዳህር መሐመድ ለአሜሪካ ድምፅ ተናግረዋል። በተባበሩት መንግስታት ድርጅት የስደተኞች ጉዳይ ኬንያ ቅርንጫፍ የስደተኞቹን አቤቱታ ሙሉ በሙሉ አልተቀበለውም። የድርጅቱ የኬንያ ቅርንጫፍ ቢሮ ቃል አቀባይ ይቮን እንደገኝ በካልቦዌ ለሁሉም ስደተኞች መጠለያ፣ ውሃ፣ ከለላና የጤና አገልግሎት በበቂ መኖሩን ይናገራሉ። ነገር ግን ወደ ደዳብ ተመልሷል ስለተባሉት አስራ ሰባት በላይ የስደተኞች ቤተሰቦች ጉዳይ በቂ መልስ ሳይሰጡ አልፈዋል። በፊትም ደዳብ ተቀምጬ ነበረ። ከደዳብ ወደ ናይሮቢ ሄርክ በትምህርት ምክንያት እንደገና ደግሞ ተመልሼ ቱታውዘንድ ኢለቨን ወደ ደዳም መጣው። እንደገና በልጅነት የመጣውት አሁን ፀጉሬ ሁሉ ሽበት ብቻ ነው። በቃ እኔ ግራ ገብቶኛል፣ የማደርገውን በእውነት ከኢትዮጵያ ናይንቲ ናይንቲ ቱ ነው የመጣሁት። ወደ ሀገሬ ለመምጣ ለመመለስ በጣም አስቸጋሪ ነው። ቤተሰቦችን አላውቅም፣ ሞተውብኛል። ከልቦዬ ደግሞ በቃ እዛ ሶማሌዎች ያስቸግሩናል፣ ድንጋይ ይወረውራሉ፣ ጋልጋል እያሉ ገበያ መሄድ አንችልም፣ ሆስፒታል መሄድ አይቻልም። እንደገና አጫጭር ልብስ መልበስ አይቻልም በጣም ሀርድ ነው በጣም ሀራስ ነው የሚደረገው ከዛም በኋላ በቃ ግራ ስገባኝ ወሰንኩኝ ወደዚህ ለመምጣት ማለት ነው ወደ ካልቦዬ ታሪኳን ያጋራችን ኢትዮጵያዊት አስቴር ብለን እንድንጠራ ትጠይቃለች በእውነተኛ ስሟ እንዳንጠራ የተጠየቀችው ኢትዮጵያዊት ከሀገር ከወጣች ሀያ አምስት ዓመት ሆነዋታል በዚህም የስደት ኑሮ ከናይሮቢ ወደ ደዳብ አሁን ደግሞ ከደዳብ ወደ አዲሱ የስደተኞች መጠለያ ካልቦይ ተዛውራ ሌላ የስደት ችግር ውስጥ መሆኗን ትናገራለች አስቴር የሶስት ልጆች እናት ናት። ትልቋ ልጇ እዚህ ናይሮቢ የከፍተኛ ትምህርቷን እየተከታተለች ያለች ሲሆን ሌሎች ሁለት መንታ ልጆቿ ደግሞ ካልዌይ ከእሷ ጋር ናቸው። በአዲሱ መጠለያቸው ኑሮን ማሸነፍ ከባድ ቢሆንም አስቴር በቀን የ40 ደቂቃ የእግር ጉዞ በማድረግ ወደ ካኩማ የስደተኞች ካምፔዳ ያገኘችውን ስራ ሰርታ ቤተሰቧን ታስተዳድራለች። በካልዌይ የዩኤንኤችሲአር ቢሮ አለመኖሩም ሌላ ችግር ነው ትላለች ዩንኤስሲአር ገና አልተደራጀም፣ ኦፊሱም አልተከፈተም። ልጆች የሁለተኛ ደረጃ ተማሪዎች ናቸው። ከዛ ከደዳብ ስመጣ ሁለተኛ ደረጃ ተማሪ ነበሩ። እዚያ አጥቼ ተንከራተው ተንከራተው ቤት ውስጥ በስብሰው አሁን የሆነ ትምህርት ቤት ተከፍቷል። ግን እሱም ዝም ብሎ ማይረባ ትምህርት ቤት ነው። አስገብቻቸው እየተማሩ ናቸው። ግን በቂ አይደለም። ዳሂር መሐመድ በደዳብ የስደተኞች ካምፕ የማኅበረሰብ ተወካይ ናቸው። ከደዳብ በብዛት ወደ ካልቦ እንዲዛወሩ የተደረጉት ብዙዎቹ ኢትዮጵያውያን መሆናቸውን ይናገራሉ። ከደዳብ ወደ አዲሱ መጠለያ ሲያዛውሯቸው የተገባላቸው ቃል እንዳልተፈጸመ አስረድተዋል። አንዳንድ ሰዎች ከደዳብ ወደ ካልቦዬ እንዲዛወሩ ተጠይቀው ተዛውረው ነበር በያዝነው ዓመት መጀመሪያና ባለፈው ዓመት መጨረሻ አካባቢ እናም ብዙዎቹ ኢትዮጵያውያን ነበሩ። ሲዘዋወሩ በዩኤንኤችሲአርና በመንግሥት የተገባላቸው ቃል ካልብዮዬ ሲደርሱ ምንም አልተፈጸመላቸውም። እዛ ሲደርሱ ብዙ ችግሮች ናቸው የገጠሟቸው። ትምህርት ቤት የለም፣ የጤና ተቋማት የሉም፣ የውኃ እጥረት፣ የጸጥታ ችግር ራሱ ገጥሟቸዋል። እና እስካሁንም ሰዎቹ ይህ ችግር እንዲቀረፍላቸው እየጠየቁ ነው። አንዳንዶቹ ቢችሉ ዛሬውኑ ወደ ደዳብ ቢመለሱ ደስ ይላቸዋል። ወጪውን መሸፈን ስለማይችሉ ነው እንጂ። ብዙዎቹ ደግሞ በራሳቸው ወጪ ከካልቦዬ ወደ ደዳብ የመጡ አሉ። ቁጥራቸውን በትክክል ባላውቅም፣ ለምሳሌ በሀገዳሬ ወደ ዐሥራ ሰባት ቤተሰቦች ከካልቦዬ ተመልሷል። እናም በካልቦዬ ያሉ ሰዎች ችግር ላይ ናቸው። ሌላ ያናገርኩት ኢትዮጵያዊ ኦፔሞ ይባላል። ኦፔሞ የሶስት ልጆች አባት ነው። በደዳብ ለ13 ዓመታት ከኖረ በኋላ ባለፈው ዓመት መጨረሻ ከባለቤቱና ሶስት ልጆቹ ጋር ወደ ካልቦይ ተዛውረዋል። አሁን ኦፔሞ ደዳብ ተመልሶ ቤተሰቡን የሚደጉምበትን ሥራ እየሠራ ነው። ቤተሰቡን ከራሱ ጋር መውሰድ ስላልቻለ እዚያው ካልቦይ ትቷቸዋል። እዛ እንግዲህ ምግብ በቂ አይደለም። ስራዬ እዚ ትቼ ነው የልኩ እዛ ብሰራና ልክ ብር እዛ ላይ ብልክላቸው ትንሽ የተሻለ ኑሮ ይኖራሉ ብዬ ነው ገመጡ። አሁን እንግዲህ እዚህ ስሰራ እንግዲህ በወር የማገኘው ብር ይልክላቸዋለሁ። በተባበሩት መንግስታት ድርጅት የስደተኞች ጉዳይ የኬንያ ቅርንጫፍ ካልቦይ በ2015 መጀመሪያ ስከፈት እንዳሳወቀው በቅርብ ርቀት ላይ ያለው ካኩማ የስደተኞች መጠለያ ስለሞላ ሲሆን፣ በዚህ በአዲሱ የስደተኞች መጠለያ ስደተኛው ከአካባቢው ኅብረተሰብ ጋር በኢኮኖሚያዊና አኗኗር ተዋህዶ እንዲኖሩ ነው ዋና ዓላማው። ይህ ነገር ለብዙ ስደተኞች ግን ግልጽ አይደለም። የወደፊት እጣ ፈንታችን ምን እንደሆነ በግልጽ የተነገረን ነገር የለም ይላሉ። ይህንን ጥያቄያቸውን ለተባበሩት መንግስታት ድርጅት የኬንያ ቅርንጫፍ ቃል አቀባይ ኢቮን እንዴጌ ስናቀርብ፣ ሚስስ እንዴጌ በኢሜይል በመለሱት መልስ የተባበሩት መንግስታት ድርጅት የስደተኞች ጉዳይ መስሪያ ቤት ስደተኛው በጥገኝነት ከመኖሩ ራሱን ችሎ ወደ መኖር እንዲሸጋገር የሚችልበትን መንገድ የማመቻቸት መርህ ነው እየተከተለ ያለው። ድርጅቱም በካሎቤ ላሉ ስደተኞች ካሎቤ በስደተኛው በአካባቢው ነዋሪ በሆኑት በቱርካና ህብረተሰብና በካኩማ ባሉ ስደተኞች መሀል የማህበራዊና ኢኮኖሚያዊ ትስስር ለማጠናከር ታስቦ የተቋቋመ መጠለያ መሆኑን በተሻለው መጠን እየገለጸ ነው። ነገር ግን ስደተኞቹ በካልቦይ ሲኖሩ በስደተኝነት የመታወቅ መብታቸውን አይነፈጉም። ምናልባት ይህንን መረዳት ያልቻለ ማንኛውንም ስደተኛ ብታገኝ አገናኝ ወይም እኔን እንዲያናግሩኝ ንገራቸው የሚል ነበር የላኩልን መልስ። ቃል አቀባዩዋ በስደተኞቹ ስለተነሳው የመሠረተ ልማት እጥረት በሙሉ አስተባብለዋል። በገዛ ወጪያቸው ወደ መጡበት ደዳብ ካምፕ ስለተመለሱ ስደተኞችም በይፋ ያሉት ነገር የለም። በደዳብ ያሉ የስደተኞች ማህበረሰብ ተወካዮች ለተመላሾቹ የምግብ እርዳታ ፍቃድ እንደተሰጣቸው ተናግረዋል። በ2016 ዓ ምት ሊዘጋ ተወስኖ የነበረው የደዳብ ስደተኞች መጠለያ በኬንያ ጠቅላይ ፍርድ ቤት ክፍት ሆኖ እንዲቆይ መወሰኑ የሚታወስ ነው። ለአሜሪካ ድምፅ ከልሙ ዳዊት ከናይሮቢ ገልሞን ለዘገባው እናመሰግናለን። አድማጮች አሁን ወደ መጨረሻው የትንታኔ ርዕስ ነው የምንሻገረው። አብያ በተባለው በደቡብ ምስራቅ ናይጄሪያ የሚገኝ ክፍለ ግዛት ቁጥራቸው ስልሳ የሚደርስ የቢያፍራ ተገንጣይ ንቅናቄ ቡድን ደጋፊዎች ከትላንት በስቲያ ሰኞ በፍርድ ቤት ትዕዛዝ ታስረዋል። እስራቱ በተገንጣዮች ላይ የተከፈተው ዘመቻ አካል መሆኑን የአሜሪካ ድምፅ ራዲዮ ዘጋቢ ቺካ ኦዱ ከዳካር በላከችው ዘገባ ጠቁማለች። አዳነች ፍሳዬ ዝርዝሩን ይዛለች። የቢያፍራ በቀል ሕዝብ ድርጅት ሰልፍ ይህን ይመስላል። ድርጅቱ ደቡብ ምስራቅ ናይጄሪያ ከሀገሪቱ ተገንጥሎ ነፃ ሀገር እንዲመሰረት ጥሪ ያደርጋል። ከቅርብ ዓመታት ወዲህ እንዲህ አይነት ተቃውሞዎች ውጥረት እየሰፈነባቸው ሄዷል። የቢያፍራ በቀል ሕዝብ ድርጅት በያዝነው ወር የተቃውሞ ሰልፍ ባካሄደበት ወቅት በተነሳው ግጭት አንድ ፖሊስ ሲገደል፣ አንድ ፖሊስ ጣቢያ በእሳት ጋይቷል። በተቃውሞ ሰልፍ የተሳተፉት ስልሳ ሰዎች ታስረው ሴራና አሸባሪነት የመፈጸም እንዲሁም የግድያ ሙከራ ማድረግና የህገወጥ ድርጅት አባልነት ክስ ተመስርቶባቸዋል። የአምስት ደቡብ ምስራቅ ናይጄሪያ ክፍላት ሀገር አስተዳዳሪዎች በቅርቡ ተሰብስበው የቢያፍራ በቀል ህዝብ ድርጅት አባላትን በህገ ወጥነት ፈርጀዋል። መንግሥት ደግሞ የቢያፍራ ምስጢራዊ አገልግሎት መስርቷል። በናይጀሪያ የጸጥታ ኃይሎች ላይ መሳሪያ ተጠቅሟል፣ በሚል ክስ ድርጅቱን በአሸባሪነት ፈርጇል። የቢያፍራ በቀል ህዝብ ድርጅት ግን ክሱን አስተባብለዋል። የድርጅቱ መሪ ናምዲ ካኑ ወንድም ኢማኑዌል ካኑ ያብራራሉ። ማንንም ሰው ለእኛ ብሎ እንዲገድል የጠየቅንበት ጊዜ የለም። ሰውን የገደልንበት ጊዜም የለም። እኛ ቦኮ ሐራም አይደለንም። እስላማዊ መንግሥት ነኝ የሚለው ጽንፈኛ ቡድንም አይደለንም። ኃይል መጠቀምን የምናስወግድ የነጻነት ታጋዮች ነን። ናምዲካኑ ከጅምሩ አንስቶ ኃይል ተጠቃሚዎች እንዳልሆንን ለመላው ዓለም ግልጽ አድርጓል። የድርጅቱ መሪ ናምዲካኑ አሁን የት እንዳሉ አይታወቅም። በአገር ክህደት ክስ ከአንድ ዓመት በላይ ለሆነ ጊዜ ከታሰሩ በኋላ ባለፈው ግንቦት ወር ተለቀቁ። ለዓመታት ያህል ከለንደን በድረ ገጽ የሚሰማ የሬዲዮ ፕሮግራም ያስተላልፉ ነበር። ያስተላልፏቸው ከነበሩት አቀጣጣይ ከተባሉት ልፈፋዎች አንዱ ናይጄሪያን መደምሰስ ያለባት የዱር አራዊት ማጎሪያ አድርጎ ገልጿል። የገባነው ቃል ግልጽ ነው። ቢያፍራን የማይሰጡን ከሆነ በእንስሳት ማጎሪያ ሀገር ሊደርስ ከሚችለው ጋር ሲነጻጸር ሶማሊያ መንግስተ ሰማያትን ትመስላለች። ሰሜን ምስራቅ ናይጄሪያ በሀገሪቱ ከፍተኛ ብዛት ያላቸው ኢግቦዎች የሚኖሩበት አካባቢ ነው። ብዙ ኢግቦዎች ሙስሊም ሃውሳ ፉላኒ የሚበዙበት ሰሜን ናይጄሪያ በፌዴራሉ መንግሥት የበላይነት ይዟል፣ አብዛኞቹ ክርስቲያን የሆኑትን ኢግቦዎች ያገላል በማለት ያማርራሉ ለአውሮፓ አቆጣጠር በ967 ዓ ም ቢያፍራን ለመገንጠል የተደረገው ጥረት የእርስ በርስ ጦርነት አስነስቶ ወደ አንድ ሚሊዮን የሚጠጉ ሰዎች አልቀዋል። በርካታ ኢግቦዎች ታዲያ ያ ታሪክ እንዲመለስ እንደማይፈልጉ ገልጸዋል። ይሁንና በርካታ እግቦዎች መንግሥት በያዝነው ወር በደቡብ ምስራቅ ናይጄሪያ ወታደሮች መመደቡን ይቃወማሉ። ሶስት ሰዓት ከሰላሳ ሶስት በኢትዮጵያና አካባቢዋ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች እናንተ ከላካችኋቸው አስተያየቶች ለሰዓቱ የተዘጋጁትን እናሰማለን። የቮይስ ኦፍ አሜሪካ አዘጋጆች እንኳን ለሰላሳ አምስተኛ አመት አደረሳችሁ። በእርግጥ ለካ ሰላሳ አምስት አመት ሆኗል። እኔም ይህን ፕሮግራም ማዳመጥ ከጀመርኩ ዛሬ ሰላሳ አምስተኛ አመቴ ነው ማለት ነው። መጀመሪያ ሲጀመር አዲስ አበባ ኢትዮጵያ ነበርኩ። ከዛ ሱዳን ሆኜ በማድመጥ ሳተፍ ነበር። አሁንም እዚሁ አሜሪካን ሀገር እያዳመጥኳችሁ ነው። እድሜያችሁ ይርዘም። በተለይ እጅ ዋና አዘጋጁ ብዙ ቁም ነገሮችን አሳልፈዋል። አሁንም ይቀጥሉ። እናመሰግናለን ሌላ ሰላሳ አምስት አመት ይጨምርላለሁ። አስፋው ነኝ ከዚህ ከአሌክዛንደሪያ። ሄሎ የአሜሪካን ድምፅ አዘጋጆች እንደምናችሁ፣ ደህና ናቸው ወይ? በአንድ አድማጭ እንግሊዝኛውን ወደ አማርኛ እየተረጉማችሁ ማቅረባችሁን ተቃውሞ አስተያየት ሰጥተዋል። በእውነቱ ይሄ ትክክል አይደለም። የምታደርጉን ነገር ሁሉ በጣም ቆንጆ የሚያስደስት። አማርኛ ቋንቋ በቂ ቃላት እንዳሉት አንድን ነገር ለመተርጎም የሚያሳይና ህዝብም እንዲገባው የሚያደርግ ነው። እንዳው እናንተ ቀደም ብላችሁ ይሄን ነገር ትክክል አይደለም ብላችሁ አላችሁ። እኛ ነበርን መመለስ የሚገባል አድማጩ ይሄን ነገር እንዲገነዘቡት ያስፈልጋል። ሌላውም ሰው ይሄን እንዲጠቀምበት እንደ አንድ ነገር እዚህ ጋር መጥቀስ እፈልጋለሁኝ። በሙዚቃ ቃና ላይ በምታቀርቡበት ጊዜ ጽዮን ግርማ፣ አንዳንድ ዘፋኞች ግጥሙን ምን ብለው እንደገጠሙት በአማርኛ ገጥባ ስታንቆረቁረው በእውነት ይመስጣል፣ ያቀልጣል። እንደዛ ያለ ነገር ይሄ ትልቅ ነገር ነው። እና ምንም እንከን የሚወጣላቸው ሰዎች አይደላችሁም። እንደውም ይሄ ነገር መበረታታት አለበት። ሌሎችም እንደዚህ ቢያደርጉ በጣም ጥሩ ነው እና እዚህ ጋ እንደው በተለይ ይሄ በእናንተ መካከል ያሉት አዲሱ ትውልድ የሚያደርገው እንቅስቃሴ የሚያኮራ አይነት ነው። ሁላችሁም በአጠቃላይ በተረፈ ደህና ሁኑልኝ። ባይ ሄሎ ቪዎች እንኳን ለሰላሳ አምስተኛው የቪኦኤ ራዲዮ ድምፅ ምስረታ በዓል በሰላም አደረሳችሁ። ሁላችሁም እንኳን አደረሳችሁ። ላለው በተለይ ለንጉሴ አክሊሉ ዛፈሊቅ ነው የምትሉት አለ ሉላና አዲሱ እንኳን ለመስቀል በዓል አደረሰ። እንኳን ለሰላሳ አምስተኛ አመት የቪኦኤ በዓል አደረሰህ በሉልኝ። አንክቴንን ከስዊድን ቻው። አስተያየቶቻችሁን ያደረሳችሁን አድማጮች በሙሉ እናመሰግናለን። ሌሎቻችሁም በፕሮግራሞቻችን ይዘት አቀራረብም ሆነ ሌሎች ይነሱ በምትሏቸው ጉዳዮች ላይ የምታደርሱን አስተያየት እንዲሁም እንደ ሰዓቱ እንዳግባቡ እናቀርባለን። አሁን የሁለተኛውን አጋማሽ ጀምረናል። የዚህ ክፍል ቀዳሚ ዝግጅት ኢትዮጵያውያን በአሜሪካ አዲሱ ሁሌ እንደሚሆነው እናንተ አንድ ቦታ ስንሆን የሚጠየቅ ተመሳሳይ ጥያቄ አለ። ባለ ፕሮግራሙ ሲመጣ ባለቤት ሲገኝ እንደሚባለው ምን እጅ ከምን ዛሬ ፕሮግራሜ ዛሬ መስቀል በዓል ላይ ሲሆን ድሮ አዲስ አበባ የነበሩ የጉራጌ ማህበረሰብ አባላት ወዳጆቼ ወደየአገራቸው የመግባታቸው ነገር ነው። ይሄን ነገር ምንድን ነው ጉራጌና መስቀል ምን ያገናኘዋል? በሚል ኢትዮጵያን በአሜሪካ ስል ጉራጌ ማህበረሰብ በአሜሪካ የሚለው መጣብኝና ዛሬ ሁለት እንግዶች ጋበዝኩ ወይዘሮ ከበቦች ተስፋዬ ከሜሪላንድ አቶ ሰጠኝ ጂማ ከሂውስተን ቴክሳስ እንዳት እንዳትቀና በጉራግኛ ነው እንኳን አደረሳችሁ ብዬ ጀመረው እሺ እንግዶቼ እንኳም አሰላነህ አቶ ሰጠኝና ወይዘሮ ከበቦች ቃላሰላለ ዛሬ መስቀል ነው የመስቀል በዓል ደግሞ ከጉራጌ ህብረተሰብ ጋራ በጣም ግንኙነት አለው ለመስቀል በዓል እንደማስታውሰው ከአዲስ አበባ በተለያየ ስራ ላይ ያሉ የጉራጌ ቤተሰብ አባላት ወደ አገር ይገባሉ እዚህ አሜሪካ ያሉ ኢትዮጵያውያን ደግሞ እንዴት እንደሚያከብሩት ለማወቅ ነው እና አቶ ሰጠኝ እስቲ ከአርሶ ልጀምር ከሂውስተን ቴክሳስ እንዴት ነው የዘንድሮ መስቀል እንዴት እያከበሩ ነው አሁን ዘንድሮ መስቀል ያከበር ነው ከፋሚሊዎቻችን ጋር ከቤተሰብ ቤተሰብ ጋር አንድ ላይ ሆነን አክስታችን ቤት ነው አንድ ላይ ያከበርነው። ለየት ያለ ነው አከባበሩ? ምን እንደምታደርጉት? ልክ እንደ ኢትዮጵያ ሁሉ ነገር ጎመን ለየብቻችን በጣባ ለያንዳንዳችን ቢያንስ ወደ ሀያ ንጠጋ ነበረ ለያንዳንዳችን አንዳንድ ጣባ ተሰርቶ ከዛ በኋላ ደግሞ ክትፎ በተለያየ ጣባ ወይዘሮ ከበቡሽም እንደዚህ ነው ያከበሩት እያከበረው ያሉት? አዎ። እኔ በየዓመቱ እዚህ ዋሽንግተን ዲሲ አካባቢ ያሉ ከሌላም ከፔንስልቬኒያም የሚመጡ ወዳጆች አሉን። አንድ ላይ ከሰማንያ እስከ መቶ እንሆናለን ድንኳን ተክለን አባዎች በብዛት ሰብስብ ያለው አንቀፎ አለኝ ማንኪያ አንቀፎ ምንድን ነው አንቀፎ ማንኪያ ነው የቀንድ ከቀንድ የሚሰራ በጉራጌ ሀገር ክትፎና አይቡ የሚበላበት ማለት ነው በአመት አንዴ ነው የሚወጡት እሱን አንድ ላይ አድርጌ ጠረጴዛ ላይ የአገር ባህል አንጥፌ የጠረጴዛ ልብሱ ጅባ ይባላል መሰጤ ሊናገረው ይችላል በጂባውን ጠረጴዛ ላይ አልጥፈን እሱ ላይ ጣባዎቹም ከነ አንቀፎ ከነ ማንኪያዎቹ ተደርገው በአገር ቤት ያለውን አይነት አከባበር ለመድገም ወይም እሱን ለማስመሰል ብዙ ጥረት አደርጋለው። ልብሴም እንደ ጉራጌ አገር እንደሚለበሰው ሻሽ አስሬ፣ ቀሚሱንም የሻማ ቀሚስ ረጅም ሹራብ እንደዚህ አድርጌ ጫማዬንም ኮንጎ ጫማ ፈልጌ እንደሱ አድርጌ ነው የማከብረው። እኔ ለማስመሰል ብዙ እጥራለሁ። ሌላ ሁሉኝ ፎቶግራፍ ይመሰክራል። ለምንድን ነው ኮንጎ ጫማ የሚሆነው ሌላ ጫማ አይሆንም? ይሆናል እንግዲህ በዛን ጊዜ ይሄ የጥንቶቹ የጉራጌ ብሔረሰብ ያው ካለው ከኢኮኖሚም ይሁን ከምንም፣ ብቻ ያው እንደዚህ አይነት ነገሮችን ይለብሱ ነበረ። አሁን በእርግጥ ብዙ ተለውጧል፣ አይደለም ተለውጧል። እኔ እንደ አያቶቼ ለማድረግ ነው ምፈልገው። ጥሩ ነው። አቶ ሰጠኝ እንዴት ነው ያከበሩት? እስቲ እንደው ወይዘሮ ከበቦች እንዳሉት ቤት ውስጥ ምንም እንደተደረገ ዛሬ ረቡዕ ቀን በመዋሎ መስቀል፣ ምናልባት ግማሹ ባለፈው ቅዳሜና እሁድ ያከበራል፣ ግማሹ በዋዜማ ትላንት ያከበራል፣ ወይም ነገ ሐሙስ የሚያከብራል። እስቲ እንዴት ነው አቶ ሰጠኝ ያከበሩት ወይም እያከበሩ ያሉት? እኛ ያከበር ነው ቅዳሜ። እንዴት ነው ምን አደረጋችሁ? እስቲ ወይዘሮ ክቦች እንደገለጡት አይነት ስነ ስርዓት አለው። አለእኛም እንደዛው ጣባዎች ወርደው ትላልቅ መሶቦች አለ። እናቶች ሁሉም ሰው ያገር ባህል ነፍሶ ነው ያከበርነው። መስቀል ምንድን ነው ከጉራጌዎች ጋራ የተገናኘበት ምክንያት? አገር ቤት የመሄዱ ነገር ከአዲስ አበባ ነው የማወራው። ወደ አገር ቤት ይሄዳሉ፣ ሌላ ቦታ ያሉ በሙሉ ቤተሰብ ጋር ይሰባ- ቤተሰብ ለመሰባሰብ ነው ወደ አገር ቤት መመለሱ። ምንድን ነው ወይዘሮ ከበቡሽ ያስታውሳሉ? ከዛ ሰጠኝ ይቀጥል። እንደምታውቀው የጉራጌ ህብረተሰብ በየቦታው በጠንካራ ሰራተኛ ነው የሀገሩ ተበትኖ ያው በስራ ቆይና ልክ መስቀል ሲመጣ አገር ቤት ላሉ ወላጆቹ ስጦታ ይዞ ጋዝ፣ ቡና፣ ጨው የመሳሰሉ ነገሮችን ይዞ ወደ አገር ቤት ይገባል። እና ወላጆች ብዙ ጊዜ ልጆቻቸውን ይጠብቃሉ፣ ይመጣሉ ብለው ልክ እዚህ ሀገር ታንክስ ጊቪንግ ለአመት በዓል ወደ የቤተሰቡ እንደሚሄደው አሜሪካ ይሄ አዎ እንደሚያደርገው ይሄ ከጥንት ጀምሮ በጉራጌ ባህል በቃ እየተለመደ ነው። ወደ ሀገሩ የማይገባ ልጅ እንደ ሞተ ይቆጠራል ይላል እና አተሰጠኝ በዚህ ሰፊ እውቀትም ስላለው በውስጡም ስለኖረ እሱ ከኔ የበለጠ ሊያብራራ ይችላል። እሺ፣ አተሰጠኝ እስቲ እንዴት ነው መስቀል ሲመጣ ሀገር ቤት መሄድ የሚገዛው ስጦታ ለቤተሰብ ምንድን ነው? በዛ በኩል ቀጥሉ። አዎ በየአመቱ መስቀል መስቀል፣ በመጀመሪያ ደረጃ የክርስትና ሃይማኖት ተከታዮች፣ በዛ ላይ ደግሞ በዛ አካባቢ እኛውን መስቀል ከአስራ አራት ጀምረን ነው ሴሪሞኒ የምናዘጋጅ። መስቀሉን እንትኑን ፍለጋ ከተጀመረበት ጊዜ ጀምሮ ይመስል እንቀድማለን። አሁን ከአስራ ሰባት የምንቀድመው በዛ ነው። ማንም አይቀርም። መስቀል የፈለገ ሊስትሮ የሚጠርግ ልጅ ከሆነ ሊስትሮን ጠርጎ ለመስቀል ጋር ክብሪት፣ ቡና በቃ ልብስ ማልበስ አይችልም ልበል ይሄ ልጅ ማለት ነው። ለቤተሰቦቹ ልብስ ምን ማድረግ አይችልም ቢባል እነዚህ ነገሮች ይዞ መገኘት አለበት ቢያንስ፣ ግን ማለት ነው ቢያንስ ማለት ነው ከአነስተኛ ኑሮ ስጀምርልት ነው። ያ ደግሞ መስቀል ይዞት የገባው ነገር የእሱ እናት ክብሪቱንም ጋዙንም ቡናውንም ብቻቸው አይደለም የሱ ቤተሰብ የሚጠቀመው ልጅ ከተማ ውስጥ ለሌላቸው ሰዎች የተዳረሰውን እህል ይዳረሳል። ያ ልጅ ቤተሰብ ጋር ብቻ ሳይሆን ጎረቤት ሁሉ ነው ማለት ነው የሚመርቅ በዛ ስጦታው። ከቻለ ደግሞ ከፍ ያለ ኑሮ ካለው ልብስም ይዞ ይገባል። ከዛም አልፎ ለጎረቤት አንዳንድ ነጠላ ወይ ደግሞ ሻሽ አንዳንድ ሻሽ ልክ እንደ አቅም ማለት ነው። ይሄ ባደርግ ብሎ አቅሙን የፈቀደውን ያህል ያደርጋል። በተለይ በተለይ ደግሞ እዚህ ጋር አቅመ ደካማ ሰዎችን በጣም በጣም ትኩረት የሚሰጥበት ወቅት ነው። ሀገር ቤት ሆነው ይረዳሉ ማለት ነው። ይረዳሉ። ከሁሉም ነገር የተሻለ ከፍ ተደርጎ የሚሰጣቸው ለእነሱ ነው። ይመረቃሉ። ቤተሰቦች ይመረቃሉ። አዎ፣ ትልቅ ውኛ እንትናችን ምርቃት ለመመረቅ ደግሞ የሚያደርገው ጥረት ቤተሰብ እኔ ብረሳ ቤተሰቦቼ እገሌ እገሌ እገሌ ብለው እነሱ ናቸው። እኔ እንኳ ብር ብረሳ ማለት። እስቲ ምርቃቱንም ትንሽ ይንገሩ፣ ምን ምን እየተባለ እንደሚመረቅ በጣም ደስ ይላል። እኔ ብዙ ቦታ ጉራጌ ወዳጆች አሉኝ፣ ሲመራረቁ አይቻለሁ። እና መጨረሻ ላይ ኬር አለው ምርቃት ሲመረቅ አንድ ልጅ እዝጌ በሰላም በኬር ውጣም በኬር ግባ። ከዛ ይቀጥልና ያው ምርቃቱ ሲያልቅ ኬር አለ በየመሀሉ አሜን እንደ ማለት ነው። ኖ ኬር ማለት መዝጊያው ነው። መርቀ መርቀ ስጨርስ ሶስት ጊዜ ኬር ይሁን ትላለ። ኬር ለምድር ይሁን፣ ኬር ለሰማይ ይሁን፣ ኬር ለአገርኛ ይሁን። ያ ማለት ልክ እንዴት ነው? እኔ እንደ አንድ አቡነ ዘበሰማያት ነው። አሁን ሰው ሁሉ ኬር ኬር ይላል፣ እየተቀበለ እና እንደ አሜን ማለት የሆነ እያልኩ ነበር። አሚን ማለት ነው። ኬር ለምድሬ፣ ኬር ለሰማይ ሁን፣ አሚን። ኬር ልዝጌሬ ሁን፣ አሚን። ኬር ለምድሬ ሁን፣ አሚን። ኬር ለአገርኛ ይሁን፣ አሚን። ወይዘሮ ከበቡሽ ይመርቁን እርስዎም። ሌላው ደግሞ ይሄ ኬር በምድር ይውረድ፣ ኬር በምድር ይውጣ፣ በሰማይ ይውጣ ይላሉ አባቶቻችን፣ አጠንግሮት ሲመርቁ። ይሄ ምርቃት ወደ ሰማይ ይውጣ፣ ይሄ ምርቃት ወደ ምድር ይውረድ፣ ይሄ ምርቃት በቤትህ ይግባ፣ ልጆችህ ይባረኩ፣ ቤተሰብ አገር ይልማ፣ ዝናብ ይውረድ። በቃ በጠቅላላ ብቻ ምርቃቱ ተበልቶ ተጠጥቶ ማሳረጊያ ሁሉ ጊዜ ምርቃት ምርቃት፣ የጉራጌ ቤተሰብ በጣም ይወዳል። በቃ ሶስት ሰው ይመርቃል። ሶስተኛው ሰው አልብስ ይባላል። ማለት በቃ እሰረው ይሄን ምርቃት በቃ አጥብቀው እንደማለት ነው። ጥሩ ነው፣ መጠቅለያ ማለት ነው። በጣም ጥሩ። ሌላው ደግሞ በጣም እኔ የጉራጌን ባህል በጣም አድርጌ የምወደውና እዚህም በቃ ያንን ለመስራት የምፈልገው መስቀል ሲደርስ በአካባቢው የተጣላ ሰው ካለ መጀመሪያ መታረቅ አለ፣ በዓሉን ከማክበሩ በፊት። እሺ ደመራ ያው ትላን ነበረ። እዚህ እንግዲህ በየአብያተ ክርስቲያናቱ ተደምረዋል። የተሰበሰበ እንጨት ነዶ ያው እሱ ብዙ ትርጉም አለውና፣ እና እስቲ ስለ ደመራው ንገር ነ ደመራ፣ ደመራኛ ምጅር እንለዋለን በሶዶ ምጅር ማለት ደመራ ማለት እና ያን ደመራ የሚቃጠለው በጣም ብዙ ሰው ሆነ ነው። የአካባቢ ሰዎች በግሩፕ በግሩፕ እንደ ጉርብትና የሚቀራረቡ ጎረቤቶች አንድ ላይ የሚቀራረቡ ጎረቤቶች አንድ ላይ የሚቀራረቡ ስል በዝምድና ወይም በጓደኝነት አለ የቤታቸው አቀማመጥ ጎረቤታሞች፣ ጎረቤታሞች ማለት ነው የሚቀራረቡ እነዚያ እነኚህ ሰዎች አንድ ላይ ስለሚያቃጥሉት ያንን ደመራ ደመራው ሶስት ቀን ሲቀረው እኔ ከአንድ ጎረቤቴ ተኮራርፌ ከሆነ እኔ ሊቀር ነው ወይም እሱ ሊቀር ነው። ከእኔ ጋር ደመራ ጊም ይዞ ማሳረጋይ። ስለዚህ ሽማግሌዎች ሄደው፣ እምቢ ቢል እንኳን እኛም አናቃጥለውም፣ እንደዚህ ይቀራል። ታረቅ ይባላል፣ ይታረቃል ማለት ነው ቅርታ አድርጎ ከዛ በኋላ የደመራ ቀን ደምንትን ችቦን ይዞ ይመጣል። ከየቤቱ ነው ለኩሶ የሚመጣው እስከ ደመራ ቦታው እስከ ደመራ ቦታ። እዛ ስትደርሱስ እዛ ሲደርስ ሁሉም ይጠባበቃል። የቀደማ አይለኩሰው። ሁሉም ይደርስ ይደርስ ይደርስ ና ሁሉም መጥተዋላ። ሁሉም ደርሰዋላ። በሉ የአመት የአመት ያድርሰን የሚለው ብቻ አጭርን ተደርጎ ይለኮስና ከዛ በኋላ ያን እየተቃጠለ ትልቅ ነገር ነው የሚሰራው። ምክንያቱም ልጆቹ ደግሞ የእኛን ቶሎ ይወድቃል የእኛን ቶሎ ይወድቃል ስለሚባባሉ የአካባቢ ልጆች ብዙንትን ነው ጭራሮ ነው ለቅመው የሚያከማችው ለሁለት ወር። የእኛ ማለት የእኛ ይቆያል፣ የእኛ ቶሎ ይወድቃል የሚለው ነገር ስላልገባኝ፣ ማለት የፈለገው እኔ እንደገባኝ የአገር ቤት ቤቶች የተለያየ የተለያየ፣ አንዱ በሁለት ሜትር ይርቃል፣ አንዱ በስትር ይርቃል እና ደመራ ሲጀመር የእኛ ሰፈር አንድ ትልቅ ደመራ ይሰራል፣ የወዲያኛው ሰፈር ደግሞ ሌላ ደመራ ይሰራል። ስለዚህ እነዚያ ልጆች ነገ ሲገናኙ የእናንተ ቤት ደመራ ቶሎ ወደቀ፣ ትንሽ የደመራችሁ ይባባላሉ አሉ። እንግዶችን አመሰግናለሁ። በጉራጌ ማህበረሰብ አሉላ መስቀል ትልቅ በዓል ነው። ለምሳሌ የተጣሉ ካሉ በግድ እንዲታረቁ በሽማግሌዎች እያዛሉ። አንዲት ሴት ባሏ ሞቶ ከሆነ ለበዓሉ ቀን የመስቀል ለት በግድ ስጋ ገዝተው ሄደው ያበሏታልና፣ እንዲህ አይነት በዓል አለ። የሰላም በዓል ነው። ጥሩ በሁሉ ሀገር በኢትዮጵያ መለመድ ያለበት ይመስላል። ወደ ቀጣዩ ፕሮግራም እናልፋለን። ሴቶችና ቤተሰብ thank you ሴቶችና ቤተሰብ ለምሽቱ የዩናይትድ ስቴትስ መንግሥት ተቋም በተጠናከረ አሃዛዊ መረጃዎች መሠረት በዓለም ዙሪያ በየዓመቱ ከሚከሰቱ ወይም ከሚፈጸሙ እርግዝናዎች ውስጥ ወደ አርባ ከመቶ የሚሆኑት ካለ ዕቅድ የተጸነሱ ናቸው። ይህም ደግሞ የማይፈለግ እርግዝና መከላከል የሚቻልበት መንገድ እያለ ነው የሚለውን መንደርደሪያ ያደርጋል። የወሊድ መቆጣጠሪያ መድኃኒት በሥራ ላይ መዋል ከጀመረ ከ ሃምሳ ዓመታት በላይ ተቆጥሯል። ይሁን እንጂ ዛሬም ሁለት መቶ ሚሊዮን ሴቶች መቆጣጠሪያውን አያገኙም። የአሜሪካ ድምፁ ኬቪን ኤኖክስ ዘግቦበታል። ግብጽ ውስጥ የአፍሪቃ ስደተኞች ልጆች የሚማሩበት ትምህርት ቤትን አስመልክቶ የአሜሪካ ድምፁ ኤድዋርድ ኢራንያን ያጠናቀረውን ዘገባ ሁለቱንም ጨምቃ ቆንጅታየ ለዛሬው ሴቶችና ቤተሰብ እንዲህ አሰናብተዋለች። የዩናይትድ ስቴትስ መንግስት ባጠናቀረው አሃዛዊ መረጃ መሰረት በዓለም ዙሪያ በየዓመቱ ከሚከሰቱ እርግዝናዎች ውስጥ ወደ አርባ ከመቶ የሚሆኑት ወይ ያልተፈለጉ ናቸው ወይም ደግሞ ካለ እቅድ የተጸነሱ ናቸው። ይህ የሚሆነው ደግሞ የማይፈለግ እርግዝናን መከላከል የሚቻልበት መንገድ እያለ ነው። ይህ የእርግዝና መከላከያ ደግሞ ስራ ላይ መዋል ከጀመረ ከሀምሳ ዓመታት በላይ አስቆጥሯል። ዩናይትድ ስቴትስ ውስጥ የወሊድ መቆጣጠሪያ ክኒን ስራ ላይ መዋል የጀመረው ሀገሪቱ ፈጣን የለውጥ እርምጃ ላይ በነበረችበት ዘመን ነው። በአንድ ጊዜ ማለት ይቻላል ቤተሰቦች የሚፈልጉትን ልጅ ቁጥር መወሰን ቻሉ። የለንደን ዩኒቨርሲቲ ኮሌጅ መምህሩ ጆን ጊልቦድ እንዲህ ሲሉ ያስረዳሉ። ለሴቶች ለመጀመሪያ ጊዜ ይህን መድኃኒት ውሰጂ፣ በትክክል ከወሰድሽው አታረግዥም ማለት የተቻለበት ወቅት ነበር። በእውነትም ደግሞ በዚያን ዘመን በደንብ ይሠራ ነበር፣ ምክንያቱም በመከላከያው ብዙ ሆርሞን ይጠቀሙ ነበርና በኋላ ነው ያ ጥሩ እንዳልሆነ የታወቀው። ያ የለውጥ ወቅት ታዲያ በቪየትናሙ ጦርነት ምክንያት በሀገሪቱ በተነሳው ትርምስ በተወሰነ ደረጃ መርገቡ አልቀረም። እንደገና የለንደን ዩኒቨርሲቲው ጃን ጊልባርድ ሰዎች የወሊድ መከላከያው ኪኒን ከመጣ በኋላ እንደ ፈለጉ ያለ ስጋት የወሲብ ግንኙነት እንዲፈጽሙ መንገድ ከፈተ። ስዊንጊንግ ሲክስቲስ ለሚባሉት የ1960ዎቹ የማህበራዊና ወሲባዊ ነጻነት ዓመታት ትልቅ አስተዋጽኦ አድርጓል። ይሁንና የወሊድ መቆጣጠሪያ መድኃኒት እንደ ልብ የሚገኝና ዋጋው ርካሽ ቢሆንም በአሁኑ ጊዜ በየዓመቱ 85 ሚሊዮን ያልተፈለጉ ወይም ያልታቀዱ ጽንሶች ይከሰታሉ። የተባበሩት መንግስታት ድርጅት በቅርቡ ባካሄደው ጥናት በዓለም ዙሪያ የወሊድ መከላከያ እየፈለጉ የማያገኙት ሴቶች ቁጥር ወደ 200 ሚሊዮን ይጠጋል። አፍሪካ ውስጥ የወሊድ መቆጣጠሪያ ከሚፈልጉት ሴቶች ውስጥ 60 ከመቶ አያገኙትም። ግብፅ ውስጥ የአፍሪካ ስደተኞች ልጆችን የሚያስተምሩ መምህራንና በጎ ፈቃደኞች ከበርካታ የአፍሪካ ሀገሮች የሆኑትን ስደተኛ ልጆች በትዕግስትና በርኅራሄ ከትምህርት ገበታ ተቋዳሽነት እንዲያገኙ በርትተው ይጥራሉ። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር፣ የአብያተ ክርስቲያናት የበጎ አድራጎት ድርጅቶችና ሌሎችም መንግስታዊ ያልሆኑ ድርጅቶች በዚህ ጥረት ውስጥ ይሳተፋሉ። አፍሪካውያን ስደተኛ ተማሪዎች እንደ ማንኛውም የዓለም ወጣት አድጌ ተምሬ፣ ይሄን ሰርቼ ይሄን ፈጥሬ የሚለውን ሕልምና ተስፋ ሰንቀው ነው የሚያድጉት። ግን እነሱ ፊት የሚደቀነውን ፈተና ሌሎች በሰላምና በደስታ የሚኖሩ ወጣቶች አይደለም ሊደርስባቸው ሊያስቡት እንኳን የሚችሉት አይደለም። ክሪስ ሬፕኬ አፍሪካን ሆፕ ስኩል የአፍሪካ ተስፋ ትምህርት ቤት የሚባል ካይሮ ማአዲ ቀበሌ የሚገኝ ትምህርት ቤት ያስተምራሉ። እኔ የማስተምራቸው አፍሪካውያን ተማሪዎች አንዳንዶቹ ሁለቱም ወላጆቻቸው ሞተውባቸዋል፣ አንዳንዶቹ እናት ወይ አባታቸውን አጥተዋል፣ ከዘመድ ጋር የሚኖሩ ናቸው ግማሾቹ። ይላሉ ክሪስ ረብካይ። እናትና አባት የሌላቸው ብዙዎች አሉ። አንዳንዶቹ እናቶቻቸው አሉ፣ አንዳንዶቹ አባቶቻቸው ከአክስት ወይም ከአጎት ጋር የሚኖሩ ወይም ደግሞ አክስቴ፣ አጎቴ ከሚሏቸው የማህበረሰባቸው አባላት ጋር የሚኖሩም አሉ። በትውልድ አገሩ በቤተሰቦቹ ላይ በደረሰ አሰቃቂ ሁኔታ ክፉኛ የስነ ልቡና ጉዳት ያገኘውና መናገር ተስኖት የነበረ ትንሽ ልጅ መነጋገር የጀመረው የስነ ልቡና ባለሙያዎች በአገር ቤት የደረሰበትን ነገር በስዕል እንዲያሳያቸው ካግባቡት በኋላ መሆኑን መምህር ረብከ ያስታውሳሉ። ሲድሮ ትኖሩበት የነበረው መንደር ሳልልኝ ትለዋለች። ከዛ የመንደሩን፣ የአባቱን፣ የእናቱንና የእህቱን ወንድሞቹን ስዕል ሳለ። የሳለው ታዲያ ሙሉ ሰው ሳይሆን የተቆራረጡ ሰዎችን ነው። አባት የታሉ? ስትለው ስዕሉ ላይ መሬት ላይ ያለውን ቁርጥራጭ አሳያት። ዣን ፒም በአፍሪካን ሆፕ ትምህርት ቤት መምህር ናቸው። እንደ ክሪስ ረብከ እንደ አውሮፓውያን አቆጣጠር በ2003 ዓ ም በዚህ ትምህርት ቤት ማስተማር ሲጀምሩ እሳቸውና ሌሎቹ ባልደረቦቻቸው ካይሮ ከተማ በየድልድዩና በየመናፈሻው አፍሪካውያን ስደተኛ ልጆችን ፍለጋ ይወጡ እንደነበረ ያስታውሳሉ። ወደ ትምህርት ቤታችን እነዚህ ልጆች እንዲመጡ በዘዴ እናግባባ ነበር ይላሉ ዣን ፒም ትምህርት ቤት አለን፣ ገብታችሁ ትማራላችሁ፣ በነጻ ነው የምትማሩት፣ ምግብ ይሰጣችኋል፣ እንላቸዋለን። ምግብ መኖሩን ሲሰሙ ይመጣሉ። አፍሪካውያኑ ስደተኞች ቤተሰቦች ብዙውን ጊዜ ምግብ ይቸግራቸዋል። ታዲያ ካይሮ በሚገኝ አንግሊካዊ ቤተ ክርስቲያን የሚካሄድ ሬፊጂ ኢጂፕት የተባለ መንግስታዊ ያልሆነ አንድ ድርጅት ስኳር፣ ዱቄት፣ ዘይት የመሳሰለውን እንዲሁም የነጻ ሕክምና ይሰጣቸዋል። ልጆቹ ትምህርት ቤት መምጣት ደስ እንደሚላቸው እናውቃለን። ደህንነታቸው የሚጠበቅበት ፍቅር የሚያገኙበት ቦታ መሆኑን ያውቃሉና የሚወዷቸውና የሚንከባከቧቸው ወደፊትም ለሕይወታቸው ትክክለኛ ውሳኔ የሚወስዱ ወጣቶች ሆኖ እንዲያድጉ ተግተው እንደሚያስተምሯቸው ይገነዘባሉ። ትምህርት ቤቱ የመማሪያ ክፍሎቹ የተጣበቡ በመሆናቸው ትምህርቱ የሚሰጠው በሁለት ፈረቃ ነው። መምህራኑም ልጆቹን በትምህርት ለመርዳት በደስታ ነው የሚተጉት። አድማጮች፣ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። በ19 እና በ25 ሜትር ባንድ ነው የምትከታተሉን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሰሞኑን ኒውዮርክ ሄደው በነበረ ጊዜ ከተወሰኑ የአፍሪካ መሪዎች ጋር ተገናኝተው ነበር። ራሳቸውን የመቻልና አፍሪካም ዩናይትድ ስቴትስም ውስጥ ሥራዎችን ለመፍጠር የሚያስችሉ ዕድሎችን ለማጠናከር ቁርጠኝነት ላላቸው ሀገሮች የምጣኔ ሀብት አጋርነታችንን መቀጠል እንሻለን ብለዋል። ፕሬዚደንቱ ለአፍሪካውያኑ መሪዎች አፍሪካ ግዙፍ የንግድ አቅምና ሰፊ የገበያ ዕድሎች ያሏት አህጉር መሆኗን የሚጠቁመው የዕለቱ ርዕሰ አንቀጽ በዓለም እጅግ በተፋጠነ ሁኔታ በማደግ ላይ ካሉ ሀገሮች ውስጥ አስሩ የሚገኙት አፍሪካ ውስጥ መሆኑን ይናገራል። ግብርናን፣ ኢነርጂን፣ ማመላለሻን፣ ጤና ጥበቃን፣ ጉዞና ቱሪዝምን ጨምሮ በተለያዩ ኢንዱስትሪዎች ውስጥ እየሰፋ ያለው የአሜሪካ ንግድና መዋዕለ ንዋይ በመላ አህጉር ውስጥ ሕይወትን ያሻሽላል ብለዋል ፕሬዚደንት ትራምፕ። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሚተዳደረው ሚሌኒየም ቻሌንጅ ኮርፖሬሽን አስደናቂ የምጣኔ ሀብት ለውጦችን ባደረገችው ኮትዲቫር ውስጥ በሚሊዮኖች ዶላሮች የሚቆጠር ገንዘብ ለማፍሰስ እያሰበ መሆኑን ርዕሰ አንቀጹ ጠቁሞ ፕሬዚደንት ትራምፕ ሳሶልን የመሳሰሉ አፍሪካውያን ኩባንያዎችም ዩናይትድ ስቴትስ ውስጥ ነዋይ ያፈሳሉ ብለን ተስፋ እናደርጋለን ማለታቸውን አስታውሷል። ሳሶል ሉዊዚያና ግዛት ውስጥ ብዙ አዳዲስ ስራዎችን የሚያስገኝ የዘጠኝ ቢሊዮን ዶላር ፔትሮኬሚካል ተቋም እየገነባ መሆኑንም አስታውቋል። ዩናይትድ ስቴትስ ከአፍሪካ መንግሥታት ጋር ቁልፍ በሆኑ የጤና መርሃ ግብሮች ላይ አጋርነቷን እንደምትቀጥልም አመልክቷል። ርዕሰ አንቀጹ አፍሪካ ውስጥ ያሉ ግጭቶችን አስመልክቶ ሁከትን ለማስወገድ፣ ሽብር ፈጠራን ለመቀልበስና ለሰብአዊ ቀውሶች ምላሽ ለመስጠት በሚካሄዱ ሥራዎች ውስጥ ዩናይትድ ስቴትስ ከሀገሮችና የአፍሪካ ኅብረትን ከመሳሰሉ ድርጅቶች ጋር እንደምትተባበርም ርዕሰ አንቀጹ ገልጿል አይሲስን አልሻባብን ቦኮ ሐራምንና አልቃይዳን የመሳሰሉ የሽብር ቡድኖች በብዙ የአፍሪካ ሀገሮች ላይ ስጋትን ደቅነዋል ያለው ርዕሰ አንቀጽ ፕሬዚደንት ትራምፕ የሽብርተኞችን መጠጊያና መሸሸጊያዎች ለማጥፋት ገንዘብ እንዳይደርሳቸው ለማድረግና የከሰረ አስተሳሰባቸውን ድጋፍ ለማሳጣት ከሀገሮች ጋር በመስራቷ ዩናይትድ ስቴትስ ትኮራለች ማለታቸውን ጠቁመዋል። ዩናይትድ ስቴትስ ደቡብ ሱዳንና ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የሚሊዮኖችን ሕይወቶች አደጋ ላይ የጣሉትን ሁከቶች እየተከታተለች መሆኗን ያነሳው ርዕሰ አንቀጽ ይህንን አደጋ የማቆም ተጨባጭ ውጤት አፍሪካ መር የሆነ የሰላም ሂደትን እንደሚጠይቅ ፕሬዚደንት ትራምፕ ማሳሰባቸውን እንዲሁም የግጭቶች ማስወገጃና መቆጣጠሪያ መንገዶችን ለመምከር በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ወደ አፍሪካ እንደሚጓዙ አመልክቷል። ነጻ በራሳቸው የቆሙና ዲሞክራሲያዊ መንግሥታት የአፍሪካን ጨምሮ ለሰው ልጅ ደስታና ለስኬት እጅግ አስፈላጊ ተሽከርካሪዎች ናቸው ሲሉ ፕሬዚደንት ትራምፕ ባስተላለፉት መልእክት ርዕሰ አንቀጹ ሀተታውን ቋጭቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የአሜሪካ ድምፅ ራዲዮ ጣቢያ የዛሬ ፕሮግራሙን እዚህ ላይ ያበቃ። ያስተናገናችሁ አሉላ ከበደና አዲሱ አበበ። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።